ይህ የኤስቢኤስ ሬዲዮ ፖድካስት ነው። የሰፈራ መምሪያ መረጃ፣ ስለ አውስትራሊያ አኗኗር ሁነቶችና ታሪኮች፣ በኤስቢኤስ አማርኛ። የግል የጤና ኢንሹራንስ ለመግባት ይሻሉን? አውስትራሊያውያን ጥራትና ለአቅም መጣኝ የሆነ የሕዝብ ጤና ክብካቤ ስርዓት አላቸው። እንዲሁም ሆስፒታሎችንና ስፔሻሊስቶችን ሲጎበኙ አጭር የቆይታ ጊዜን የሚያመቻችልዎ እና ተጨማሪ ምርጫዎች የሚፈቅድልዎ አማራጭ የግል የጤና ኢንሹራንስም አለ። አውስትራሊያ የሕክምና ክብካቤና የሕዝብ ሆስፒታሎች ነፃ ወይም በአነስተኛ ወጪ የጤና አገልግሎቶችን መስጠትን ጨምሮ ከዓለም ምርጥ የህዝብ ጤና ክብካቤ ስርዓት ካሏቸው አገራት አንዷ ናት። ይሁንና አልፎ አልፎ አስፈላጊ አገልግሎቶችን አሟልቶ ለማቅረብ እክል ስለሚገጥመው ከግል የጤና ስርዓቱ ጋር ተደጋግፎ ይሰራል። በፊሊንደርስ ኢንሹራንስ ተጠባቢ የሆኑት ቲም ቤኔት ሜዲኬር እንድንኖር አስችሎናል። ይሁንና ሁሉንም ለመሸፈን ትግል ገጥሞት እንዳለ ሲናገሩ፣ የግል ኢንሹራንሱ ለማድረግ እየጣራ ያለው ምንድን ነው? አቅም ያላቸው ሰዎችን በማስገባት የተወሰኑ የሜዲኬር ሸክሞችን ማቃለል ነው ብለዋል። ከሕዝብ የጤና ስርዓት ውጪ የግል የጤና ኢንሹራንስ እንደ ጥርስ ስራ የአይን ክብካቤ አካላዊ ሕክምናና አምቡላንስን የመሳሰሉትን ጨምሮ ሁሉን አቀፍ የክፍያ አገልግሎቶችን የሚሰጥ ነው። ሆስፒታልና ተጨማሪዎች ምንድን ናቸው? እንደ አንድ የግል ታካሚ ሆስፒታል ውስጥ ተኝቶ ለመታከሚያ የሚውል ወጪ ይሸፈናል። ለምሳሌ ያህል የግል የጤና ክብካቤ ሽፋን ስር የራስዎን ቀዶ ህክምና ሐኪምና የኦፕራሲዮን ቀኑን መምረጥ ይችላሉ። የተጨማሪዎች ሽፋን እንደ ጥርስ፣ የአካል ሕክምናና የአይን ህክምና የመሳሰሉ ሌሎች የጤና አገልግሎቶችን ይሸፍናል። በህግ የጠቅላላ ሐኪም ምርመራን ወይም የምስልና ከሆስፒታል ውጪ ምርመራዎችን አይሸፍንም። የሆስፒታልና ተጨማሪዎች ሽፋንን በተናጠል ወይም ከሁሉን አቀፍ የኢንሹራንስ ጥቅል ጋር አብሮ መግዛት ይቻላል። የአውስትሬሊያ ጎብኚዎችና የተወሰነ ቪዛ ባለቤቶች የባህር ማዶ ጎብኚዎች ጤና ሽፋን መግዛት ይኖርባቸዋል። የአውስትሬሊያ የግል ጤና ክብካቤ ዋና ሥራ አስፈጻሚ ዶክተር ራቸል ዴቪድ አንዴ ቋሚ ነዋሪ ከሆኑ በኋላ ሜዲኬርን ብቻ ተገን ሊያደርጉ ይችላሉ። ይሁንና ቋሚ ነዋሪዎች በተለይም በባለሙያ ፍልሰተኞች ደረጃ ከግል ጤና ኢንሹራንስ ጋር መቀጠል እንደሚሹ ይገልጣሉ። የኮቪድ-19 ወረርሽኝ በህዝብ ሆስፒታል ስርዓት ላይ እጅግ የበዛ ውጥረት ለማሳደር አስተዋጽኦ አድርጓል። ዶክተር ዴቪድ በወቅቱ ወይም በእቅድ የሚካሄድ ቀዶ ህክምና አሽቆልቁሏል። ፍልሰተኞች መጥተው የሚሠሯቸው አያሌ ሥራዎች ቀዶ ህክምና ለማድረግ ለሳምንታት ከሥራ መቅረት የሚያስችሏቸው አይደሉም ብለዋል። የግል ጤና ክብካቤ ቀዶ ሕክምናና የአምሮ ጤና ክብካቤ ህክምና በአጭር የቆይታ ጊዜ ለማድረግ ያስችላል። እናም በቂ የፋይናንስ አቅም ያላቸው ሰዎች የግል ጤና ሽፋን ለማግኘት ተጨማሪ ይከፍላሉ። ይህ በህዝብ የጤና ስርዓት ላይ ያለውን ጫና የሚያቃልል በመሆኑ የኑሮ ትግል ላይ ላሉቱ የህዝብ ጤና ክብካቤ አገልግሎቶች እንዲጠቀሙ ያስችላችኋል። የህዝብና የግል ህሙማን የሚታከሙት በተለየ ሁኔታ ነው። የህዝብ አሊያም የግል ጤና ስርዓት ተጠቃሚ የሆኑ የጤና አገልግሎት ሰጪዎች የሚሰሩት በሥነ ምግባር መርሆች መሠረት ነው። የእርሶ ክብካቤ ቀዳሚ ተግባራቸው ነው። የግል ወይም የህዝብ ጤና ስርዓት ታካሚ በመሆኑ በተለየ ሁኔታ አይታከሙም። ማበረታቻዎች መንግስት የግል ጤና ኢንሹራንስ እንዲገቡ ሦስት ማበረታቻዎችን ይቸራል። አንድ፣ የግል ጤና ኢንሹራንስ ወጪ ተመላሽ። ይህ የመንግሥት አስተዋጽኦ አግባብ ያለው የግል ሆስፒታል ፖሊሲ ሽፋን ያላቸውን የፖሊሲ ባለቤቶች ያግዛል። ዓላማው ዝቅተኛ ገቢ ያላቸውን በተለይም በጣሙን ውስብስብ የጤና እገዛ የሚሹትን ለመርዳት ነው። የወጪ ተመላሹ የኢንሹራንስ ፖሊሲው ወጪ 25 ፐርሰንት ሲሆን ለእርስዎ የሚከፈለዎትም በግብር ተመላሽ በኩል ነው። ተመላሽ ለማግኘት ብቁ የሚሆኑት በፖሊሲዎ አይነት፣ ዕድሜዎና ገቢዎ መሰረት ይሆናል። ሁለት የሜዲኬር ቀረጥ የሜዲኬር ቀረጥን የግል ጤና ኢንሹራንስ በመግባት ማስወገድ ይችላሉ። ይህ ከፍተኛ ገቢ ኖሯቸው የግል ሆስፒታል ኢንሹራንስ ሽፋን በሌላቸው ላይ ተጣይ ታካይ ግብር መሆኑን ዶክተር ዴቪድ ሲያስረዱ ማንኛውም የሥራ ገቢ ያለው ሰው የገቢ ግብር አካል የሆነውን የሜዲኬር ቀረጥ ይከፍላል። ሆኖም የቤተሰብ ገቢያቸው በአመት 183ሺህ ሆኖ የግል የጤና ኢንሹራንስ የሌላቸው ከሆነ ተጨማሪ የሜዲኬር ቀረጥ ይጣልባቸዋል ይላሉ። የጤና ዲፓርትመንት የገቢ ገደቦችንና ቀረጦችን አስመልክቶ መረጃዎችን ይሰጣል። ሶስት የህይወት ዘመን የጤና ሽፋን አጫጫን እድሜያቸው ከ30 በላይ የሆነ የፖሊሲ ባለቤቶች ለመጀመሪያ ጊዜ የጤና ኢንሹራንስ ሲገቡ በመጠኑ ከፍ ያለ የኢንሹራንስ ፖሊሲ ወጪ ያገኛቸዋል። ይህም አንድ በርካታ የጤና ችግሮች ያለበት የ85 ዓመት ሰው ለመጀመሪያ ጊዜ የጤና ፖሊሲ ኢንሹራንስ ሲገባ ከአንድ የ25 ዓመት ሰው እኩል የጤና ኢንሹራንስ ፖሊሲ ክፍያ እንዳይከፍል የሚያግድ መሆኑን ዶክተር ዴቪድ ሲናገሩ፣ ያ በወጣቶች ላይ ግዙፍ የፋይናንስ ጫና እንዳያስተላልፍባቸው ይገታል ይላሉ። የክፍተት ክፍያዎች ምንድናቸው? የክፍተት ክፍያዎች ወይም ከኪስ ወጪ ወጪዎች ሲባል ይሰማሉ። ይህም በርሶ የሕክምና ወጪና እርሶ ባገኙት የጤና ኢንሹራንስ ተመላሽ መካከል ያለ ልዩነት ማለት ነው ከአንድ ጠቅላላ ሀኪም ስፔሻሊስት ወይም ሆስፒታል ህክምና ሲያገኙ አብዛኛው ወጪ በሜዲኬር ወይም በርሶ የግል ጤና ኢንሹራንስ ይሸፈናል በተጨማሪ የጤና ባለሙያ ወይም ሀኪም ክፍያ ያስከፍሎታል ለዚያም ነው ያንን ክፍተት ብለው የሚጠሩት ምክንያቱ ምንድን ነው ሜዲኬር ከዋጋ ግሽበት ጋር እኩል መራመድ አይቻለውም በማለት ጠቅላላ ሐኪም ክሪስሞይ ያስረዳሉ። በግል ታካሚነት ሆስፒታል ከተኙ ልክ እንደ ማንኛውም ኢንሹራንስ ላፊ ክፍያ ይከፍላሉ። ለእርሶ ትክክለኛው የግል ጤና ኢንሹራንስ የትኛው ነው? የጤና ኢንሹራንስን መምረጥ እርሶ በሚሹትና ባለው አቅርቦት መካከል ሚዛን የማስጠበቅ ጉዳይ ነው። ይህም ማለት በተቻለ መጠን የሚቻሉትን መረጃ መሰብሰብ ይሆናል። የኢንሹራንስ ፖሊሲ አንድን ሰው የሚሁን ወይም ቤተሰብን ሊሸፍኑት በሚፈልጉት ደረጃዎች ይወሰናል። እናም በሂደት ፍላጎቱ ሊለወጥ እንደሚችል ቲም ቤኔት ሲናገሩ አንድ ኢንሹራንስ ለገቡ ብቻ የተሻለ ዋጋ ማግኘትና አለማግኘቱን በአመት ወይም በሁለት ዓመታት ጊዜ ውስጥ ደግመው አያጣሩም ማለት አይደለም፣ ይላሉ። አማራጮችን በመንግስታዊ ድረገጽ ፕራይቬት ሄልስ ዳት ጋቭ ዶት ኤዩ በኩል ወይም እንደ ቾይስ ፊንደር እና ኮምፔር ደ ማርኬት በመሳሰሉ አነጻጻሪ ድረገጾች አማካኝነት ማስተያየት ይችላሉ። ይህ